የአፍሪካ ነክ ርዕሶች ሱዳንና ደቡብ ሱዳን ባለፈው ሳምንት የነዳጅ ዘይት ጉዳይን ያካተተ የጸጥታና የኢኮኖሚ ትብብር ስምምነት መፈረማቸው ይታወቃል። ይሁን እንጂ ወደ ጦርነት አፋፍ አድርሰዋቸው የነበሩት ጉዳዮች ገና አልተፈቱም። ስለ ስምምነቱ እንዲያብራሩ አንጋፋ የፖለቲካ ተንታኝ አቶ መድኃኔ ታደሰን የአፍሪካ ነክ ፕሮግራም አዘጋጅና አቅራቢ አዳነች ፍስሀዬ ጋብዛቸዋለች። አቶ መድኃኔ በምስራቅ አፍሪቃ የጸጥታ ጉዳዮች ለብዙ ዓመታት ጥናትና ምርምር በማካሄድ እንዲሁም በአማካሪነት ሲሰሩ ቆይተዋል። የአፍሪካ ቀንድ ግጭቶችን በተመለከተም ብዙ ጽፈዋል። በአሁኑ ወቅት ደግሞ በአፍሪቃ የአመራር ማዕከልና በአፍሪቃ ህብረት አማካሪ እንዲሁም የቦርድ አባል ሆነው ያገለግላሉ። የዛሬው የመጀመሪያ የውይይቱ ክፍል አቶ መድኃኔ ስለ ሁለቱ ሀገሮች ስምምነት በማብራራት ይጀምራሉ። አንዱ የተስማሙበት በጣም አስቸጋሪ ሁኔታ ደቅኖ የነበረው የነዳጁ ዝውውርና ክፍፍል ላይ ነው። እሱ ለሁለቱም ጎጂ ነበረ። መቆሙ ደቡብ ሱዳን ነበረች የነዳጅ ማውጫ አካባቢዎች እና የሚፈስበትን ወደ በሰሜን ሱዳን አድርጎ ስለሚያልፍ የዘጋችው የብስጭትና የንዴት እርምጃ ነው የነበረው እንጂ ተሰበበት አልነበረም። ምክንያቱም ደቡብ ሱዳን ከዛ የምታገኘው ጥቅም ከዘጠና በመቶ በላይ ነው ባጀቱን የሚሸፍነው ነው እና እሱ በመቋረጡ ችግር ላይ ነበሩ ሁለቱም። ሰሜኑም ገቢ እንዲያጣ ተደርጓል። ደቡቡ ሙሉ ለሙሉ ችግር ላይ ነበረ። እንደውም ከኢኮኖሚ አንጻር የደቡብ ሱዳን መንግስት ከፍተኛ ቀውስ ውስጥ ይገባል፣ በጥቂት ወራት ውስጥ የነበረው ፎሬን ካረንስ ሪዘርቭ እያለቀ በመሄዱ እሱ አንዱ የተስማሙበት ነው። ሲስማሙም ያው ብዙ ነገሮች ነበሩ፣ ብዙ ዝርዝር አለበት። መጨረሻ ላይ በሱ ተስማምተዋል። እሱ አንዱ ትልቅ እንትን ነው፣ ከኢኮኖሚ አንጻር ከኢኮኖሚም አልፎ ሁለቱንም ሊያስተሳስራቸውና ምናልባትም ሌሎች አጨቃጫቂ ጉዳዮችን በሂደት እየቀረፉ የነዳጁ ፍሰት ለግንኙነትም ቀስ በቀስ ይጠቅማል የሚል ነው። ሌላው ድንበሩ ላይ ነው ትልቁ ጉዳይ። ድንበሩ ገና አልተከለለም፣ ስምምነት ላይም አልተደረሰም። አጨቃጫቂ አካባቢዎችም አሉ። እሱም ላይ ቢሆን አሁን በመሀል ድንበሩ አካባቢ የጸጥታ ቀጠና ወደ አስር ኪሎ ሜትር የሚሆን ስድስት ማይል አካባቢ የጸጥታ ቀጠና እንዲመሰረት ነው የተስማሙት ከዚህ አንጻር ያው ጠቃሚ ሊባሉ የሚችሉ ስምምነቶች ተደርሰዋል ግን በከፊል ነው ይሄ ስምምነት እንዲያው በከፊል የተደረሰ አድርጎ ነው መውሰድ የሚቻለው ሌሎች ብዙ ነገሮች ስለቀሩ ወይም ስለተላለፉ ድንበሮቻቸውን በሚመለከት እንደ ልብ መውጣት መግባት እንዲችሉ ተስማምተዋልም ይባላል እሱ እንግዲህ ምን ያህል ተግባራዊ ይሆናል እሱ ተግባራው የሚሆነው እንግዲህ ድንበሩ አካባቢ አንደኛ የሰላም ቀጠናው ባፈር ዞኑ ዲሚሊታራይዝድ ዞን የሚሉት በትክክል ሲሰራና ሞኒተር ሲደረግ ነው። እንግዲህ አንድ አማራጭ የሚታየው ገና ያልተስማሙበትና ያልተወሰነው ምናልባት በአንዳንድ ምሁራን እይታ የዩኤን ሞኒተሪንግ ሚሽን ቢኖር ሊያግዝ ይችላል። አብያ አካባቢ ያለው የኢትዮጵያ የሰላም አስከባሪ ሰራዊትን አስታኮ የዚህ አይነት ሚሽን ቢኖር ምናልባት የተረጋጋ ሁኔታ ሊፈጥር ይችላል። እንዲሁ በስምነት ንግዱ እና የሰው እንቅስቃሴ ከሰሜን እስከ ደቡብ እናስተናግዳለን ብለው ስምነት አድርገዋል። ግን እሱን ተግባራዊ ለማድረግ ሌሎች ነገሮች የጸጥታና የዓለም አቀፍ ታዛቢ ኃይል መኖር አለበት፣ የሚል አመለካከት ነው ያለው። እሱም ገና አልሆነም። ለዚህም ነው በከፊል ነው የተስማሙት ማለት የሚቻለው። የአብይስ ጉዳይ፣ በሱ ላይ ሊስማሙ አልቻሉም። ዋናው ያጨቃጨቃቸው ጉዳይ ምንድን ነው? ያጨቃጨቃቸው እንግዲህ የአብይ አንደኛ ወሳኝ አካባቢ ነው። አጋጣሚ ሆኖ ከድንበሩ አንጻር ሲታይ ወደ ሰሜን ነው ከህዝቡ ባህል ቅንብር እና ተዋጽኦ ሲታይ ደግሞ ደቡብን ነው የሚመስለው በተለይ ለኤስፒኤልኤው የደቡቡ ዋንኛ ፖለቲካ ሀይል ወይም ገዢ ፓርቲ ሊባል የሚችል የሰራዊት ሀይልም ስለሆነ ፓርቲ ለማለት ሊያስቸግር ሊሆን ይችላል ግን ሲምቦሊካሊ ሂስቶሪካሊ ትልቅ ትርጉም አለው ብዙዎቹ ዲንቃ ናቸው ዲንቃም ሆነው ደግሞ አብዛኛዎቹ ከድሮ የደቡብ ባላባቶች የተፈጠሩበት አካባቢ ነው። የኤስፒኤልኤ ሊደርሽፕም አብዛኛዎቹ ከዛ የመጡበት ሁኔታ ስለነበረ እሱን ለቀው ደቡቡን ብቻ ይዘው መቀጠል ይከብዳቸዋል። ስለዚህ በአጠቃላዩ የሰላም ስምምነት ኮንፈረንስ ፒስ አግሪመንት በሚባለውም ለብቻው ተይዞ የአቤ ፕሮቶኮል የሚባል ነበረ እና እሱ ላይ ሪፈረንደም ይካሄዳል ነው እንግዲህ እዛ ያለው ህዝብ ነው ሪፈረንደም ማካሄድ ያለበት። ሰሜኖች ቅርብ ጊዜ ስትራቴጂክ ቦታም ስለሆነ ከኦይልም ከሲግኒፊካንሱ አንጻር ትርጉሙ ለደቡብ ከፍተኛ ስለሆነ እሱን መልቀቅ አልፈለጉም። ስለዚህ ህዝብ ማስፈርና ከሰሜን ማስመጣት በተለይ አንዳንድ በግጦሽ ምክንያት የሚመጡ ሲሪያ የሚባሉትን ገፍቶ ቁጥራቸውን መጨመር መጨመርና እነሱም በሪፈረንደሙ ድምጽ መስጠት አለባቸው እኩል የሚለው ጥያቄ ነው፣ እንግዲህ አጨቃጫቂ የሆነው። ደቡቦቹ ደግሞ አይ ይሄማ የድንቃ መሬት ነው፣ ድንቃው ብቻ ነው ድምጽ መስጠት ያለበት፣ አለበለዚያማ ዲሞግራፊውና ሰንሰሱን በማሳከር ውጤቱን ለመቀየር ነው የታሰበው በሰሜን በኩል ስለዚህ አንቀበልም። ነው መጨረሻ ላይ እንግዲህ የኤዩ ሀይ ፓነልም አንድ ፕላን አውጥቶ እንግዲህ ሪፈረንደሙ የሚካሄድ ሪፈረንደም የሚካሄደው አሁን ባለው ህዝብ እዛው ባለው ማለት ነው። በዛ በኩል ነው መደረግ ያለበት እና የአሁኑ ያለፈው ሰኔ ድምጽ የሚሰጡትን ምግቦ ትንሽ ቆይቶ ወደ ሰብተንበር አካባቢ አሁን ሪፈረንደሙ እንዲካሄድ ነበረ። ይሄ ፕላን ሰሜኖቹ አልወደዱትም፣ ተንኮል ያዘለ ብለው ነው ያሰቡት። ምክንያቱም ሚሲሪያዎቹ ሰሜኖቹ የሚደግፏቸው ለእኛ ድምጽ ይሰጣሉ ለሰሜን ድምጽ ይሰጣሉ ብለው የሚያስቧቸው በዛ ወቅት አይኖሩም፣ ያው ዘላን ስለሆኑ እና ይሄ አያዋጣንም አንቀበለውም ብለው ደቡቡ ተቀብሎት ፕላኑ ማለት ነው። አስተራቂዎች ያቀረቡት ሀሳብ ሰሜኑ አልተቀበለውም፣ ሊስማሙ አልቻሉም። ይሄም አንድ ከፍተኛ ችግር ነው። በሬፈረንደም ወይም ደግሞ ድምጽ በመስጠት ከሚሆን የአብይን ጉዳይ ሁለቱም ሀገሮች በንግግር ቢፈቱት የሚል ሀሳብም አለ እና ይሄ ምን ያህል ተግባራዊ ሊሆን የሚችል ይመስሎታል? አዎ በንግግርም ከፈቱት ዞሮ ዞሮ አንድ ውሳኔ አንድ እልባት መድረስ አለበት። የት ይሁን ነው፣ እንዴትስ ይሁን ነው። ሌላ ለብቻው ሰሜን ውስጥ ይቅር ወይስ ደቡቦቹ የእኛ ነው ስለሚሉት በሕዝበ ውሳኔ ቁርጡ ይለይ ነው። እንግዲህ ዞሮ ዞሮ ለሪፈረንደሙም ለሕዝበ ውሳኔም ንግግር ያስፈልጋል። ዋናው ነገር ቀና የሆነ ንግግር ነው የሚያስፈልገው። ሁለቱም ከፖለቲካ አንጻር ኮምፕሮማይዝ የሚያደርጉበት ሁኔታ አይደለም። ሰሜኑ እንግዲህ ብዙ ነገር ሰጥታችኋል። ትልቅ አገር፣ ቤንዚን ያለው አገር አስገንጥላችኋል። ይሄን ሁሉ ከሰጣችሁ በኋላ አሁን መልሳችሁ ደግሞ አብይን አሳልፋችሁ መስጠት ፖለቲካል ሱዊሳይድ ነው ነው እንግዲህ አልበሽርም ብዙ ጊዜ ለተለያዩ ሀገር መሪዎች ለቀድሞው የኢትዮጵያ ጠቅላይ ሚኒስተርም ጭምር አብይን ከሰጠሁ እኔም በስልጣን አልኖርም እስከ ማለት የደረሰበት ሁኔታ ነው። እና ፕሬዥሩ ሀይለኛ ነው። መደራደርና እጅ መስጠት አያዋጣንም የሚል አካሄድ ነው ያለው በሰሜን በኩል። ከዚህ አንጻር በቀላሉ ሊፈቱት የሚችሉትና የሚቀበሉት ነገር አልሆነም። ደቡቡ ደግሞ ከታሪክም አንፃር፣ ከማንነትም አንፃር፣ ከቦታው ስትራቴጂክ ይዞታ አንፃር እሱ ከሌለ የደቡብ ነጻ ሀገር መሆን የተሟላ አይደለም ነው ተሰናክሎ ነው የሚቀረው። ነው ፖለቲካልም ኢምፕሊኬሽን አለው። እንደ ሰሜኑ የሚያሰጋ አይደለም ግን፣ የራሱ የሆነ ተጽዕኖ አለው። ከዚህ አንጻር ወደ ሪፈረንደም መሄዱ ምናልባት የተሻለው አማራጭ ነው ሊሆን የሚችለው። ግን ባልኩት ምክንያት ሰሜኑ አሁን ቢያንስ ሊሰጥ አይችልም። ትንሽ ቆይቶ ምናልባት የሰሜኑ የፖለቲካ ሁኔታ በተለይ ከሰሜኖቹ ኢንቴሊጀንስ እና ሚሊተሪው ትንሽ ጠንክሮ የወጣበት ሁኔታ ነው ያለው። መንግስቱ ትንሽ የተዳከመበት ሁኔታ ነው ያለው እና እነዚህ ሀይሎች በማስኮረፍ ይህን ስምምነት ማድረግ ትንሽ የሚያዋጣ አይደለም ወደሚል ለጊዜው የማዘግየት ስትራቴጂ ነው እየያዙ ያሉት። ከዚህ አንጻር በቅርብ ጊዜ ስምምነት ላይ ይደርሳሉ ማለት የሚከብድ ነው። ምናልባት የገንዘብ ጉዳይ ከመጣ እንደ አማራጭ የሆነ ኢኖቬቲቭ አፕሮች የሚሉት አሉ። አካባቢውን የሚያውቁ ምናልባት በገንዘብ በማካካስ አንድ ነገር ሊፈጠር ይችላል። ያው ደቡብ ሱዳን ሶስት ቢሊዮን ዶላር ለሰሜን ትሰጣለች። ስምነቱን በሙሉ ለመሆኑ የደቡብ ሱዳን የሀገር ምስረታ ጉዳይ እንዴት እየተካሄደ ነው? እንግዲህ ቅድም ያነሱት ለምሳሌ ይሄ ነዳጅ ዘይት ለብዙ ወራት ነው ሳታመርት የቆየችው። ምክንያቱም ከሰሜን ጋር በነበራት ጭቅጭቅ ምክንያት በአብዛኛው ደቡብ ሱዳን በነዳጅ ዘይት ከምታገኘው ገቢ ነው እንግዲህ የምትንቀሳቀሰው፣ ና ብዙ ገንዘብ እንደምታጣ የታወቀ ነው። ና እንዴት ነው እንዴት እየተንቀሳቀሱ ናቸው? እንግዲህ የኢኮኖሚ ችግሩ ከፍተኛ ነው። በነዳጁ ላይ የተመሰረተ ሌላ አማራጭ የሆኑ የኢኮኖሚ አውታሮች ያልተፈጠሩበት ሀገር ነው። ሰሜኑም ሌሎች የአማራጮች ነበሩት። እነሱን እየገደለ ልክ እንደ ናይጄሪያ ይሄ ዘ ከርስ ኦፍ ኦይል ማን እንደሚባለው እርግማን፣ እርሻውም ኢንዱስትሪውም በሙሉ አዳክሞ ወደ ነዳጅ ብቻ የመጣበት ሁኔታ ነበረ። ግን የተሻለ ነው። ሌሎች አማራጮች አሉ። ከሚድል ኢስት ጋር ንግዶችም አሉ። ኢንቨስትመንቶችም አትራክት ማድረግ ጀምረዋል። እንደ ተፈለገም ባይሆን የተሻለ ነው። ደቡቡ ግን አዲስ ሀገር እንደመሆኑ ሌሎች አማራጮች ገና ሳይፈጥር እና ሳይገነባ ነው ይሄ እርምጃ የተወሰደው እንግዲህ የተወሰነ ክምችት ነበረ። ኦፍ ኮርስ ክምችቱ ግን እያለቀ ችግር ላይ ነው፣ እየወደቁ የመጡት ዋናው ነገር ልዩነት እንደሚመስለኝ ሰሜኑ ኃላፊነት አለበት መንግስት ስለሆነ ህዝብ ብዙ የተለመደ ነገሮች አሉ። ደቡቡ ግን እንደሌላው ብዙ ኃላፊነት የለበትም። ምክንያቱም ገና ህዝቡም የሚጠይቀውን ጥያቄ በደንብ አስቸጋሪ ሁኔታ የፈጠረበት ሁኔታ አልነበረም ደቡቡ ብዙ ጥያቄዎች ሊያቀርብ ይችላል። ግን በተሻለ ሁኔታ ህዝቡን አረጋግቶ በተወሰነ ደረጃ ሊቀጥል የሚችልበት ሁኔታ ነው የነበረው እና የቤንዚኑ ጉዳይ ብዙ ጉዳት አድርሰዋል። ዋናው ነገር ግን የደቡብ ሱዳን እንደ መንግስት ምስረታ ላይ ብዙ መዋቅራዊ ችግሮች አሉበት መስተካከል ያለባቸው። አንደኛ የኮራፕሽን ጉዳይ አለ። ሁለተኛ ፖለቲካው ገና አልተረጋጋም። በፓትሮኔጅ ነው የሚሰራው። ገንዘብ እየተረጨ ነው ደጋፊ በየጎሳው ማለት ነው የሚያዘው። ደጋፊ ማፍራት በገንዘብ ላይ የተመሰረተ ነው። በፖለቲካ በአላማ በሀገር ጉዳይ ላይ የተመሰረተ አይደለም። ከዛ አልፎ እንግዲህ ኤስፒኤልኤም ዲሚሊታራይዝ አላረገም በአብዛኛው እና ደቡብ ሱዳን አካባቢ ከፍተኛ ነው። ወደ ሁለት መቶ ሺህ ሰራዊት ትንሽ ተቀነሰ ቢባል አርባ ሺው የሚሆን ወደ ሰሜን ቀርተዋል። ወደ ሰሜን ማለት የሰሜኑ ኤስፒኤልኤ ማለት ነው። ኮርዶፋንና ቡሉና ላይ የሚዋጋ እሱ ሌላ ችግር ነው። ግን ከፍተኛ የሆነ የሰራዊት ሀይል ነው ያለው። እሱም ብቻ ሳይሆን አከፋፈሉም አሰራሩም ገና የተስተካከለ ስላልሆነ ብዙ ብር ይባክናል። እንዳውም ደቡብ ሱዳን ውስጥ ጀኔራሎቹና እግረኛው ሰራዊት ኦልሞስት እኩል ነው ቁጥሩ ለፓትሮኖች ሲባል። ስለዚህ ብዙ ያልተስተካከሉ ነገሮች አሉ። በዘመድ መስራት፣ ገንዘብ ማሸሽ፣ ስልጣን መያዝ ማለት ራስህንና ጎሳህን መጥቀም ማለት ነው። እና ጎሳዎቹም ራሱ ይጠይቃሉ ስልጣን ለያዘ ለአንድ ሚኒስትር እዛ ያለኸው ራስ በልተኛን ልታበላ ነው። ስለዚህ በጣም ከፍተኛ ፈተና ነው ያለው። ግን ከሰሜኑ አንጻር ሲታይ ከፖለቲካ አንጻር ብዙ አስፈሪ ያልሆነበት ብዙ ጠላት የሌለበት ወይ አንዳንድ አመጾች አሉ በተለያዩ አካባቢዎች ግን እንደ ሰሜኑ ፖለቲካሊ አንስቴብል አይደለም። የሙስና ጉዳይ አንስተዋል። የዘመድ አዝማድ መጠቃቀም ጉዳይ አንስተዋል። የሙስናው ገና ከጅምሩ አይን ያለውም አይደለም። በቢሊዮኖች የሚቆጠር ዶላር እንደወሰዱ ነው እንግዲህ የሚነገረው። ባለስልጣኖቹ በአካባቢው ያሉት አዲስ ሆነው በትግል እዛ ደርሰው አዲስ ሀገር መስርተው ከአሁኑ እንደዚህ ከተጀመረ ምን ያህል ርቀው ሊሄዱ ይችላሉ? ከባድ ነው። አሁን አጀማመራቸው ጥሩ አይደለም። ግን መንግስት ከመሆናቸው በፊትም የነበራቸው ባህል ይኸው ነው። ጠንካራ ተቋማት እና ጠንካራ የቁጥጥር ስርዓት የዘረጉ አይደሉም። አንደኛ ከአማጺ ሀይል ወደ መንግስትነት ለመቀየር ራሱ ሂደት አለው። እንግዲህ መንግስትም ከመቆጣጠሩ በፊት የዚህ አይነት አሰራር ነበረ። ጀመሪያ እያለ እንደዛ ነው። ግለሰቦች ሚኒስትሮች፣ በብሪፍ ኬዝ ዶላር ተይዞ መጓዝ ተለምዷል እና ኦስትራሳይዝም አይደረግም። ያልተለመደ ነገርም ሆኖ ብዙ ውግዘት የሚደርስበት አይደለም። አዲስ አገርም ስለሆነ መጀመሪያ ኔሽን ቢልዲንግ አገር መመስረት ላይ ስለሚያተኩር ህዝቡ እነዚህ ላይ ለማተኮር እና ፕሬዠር ለመፍጠር ተጽዕኖ ለመፍጠርም አልቻለም። ስለዚህ ትልቁ እንዳውም ይሄ ሲፒኤ ሲፈረም የነበሩት ፈተናዎች ላይ አንዳንድ ጽሁፎች ሳቀርብ ትልቁ የነበረው አጠቃላይ የሰላም ስምምነቱ አደጋ የሚባለው አቅም ማጣት፣ ደቡብ አካባቢ የማስፈጸም አቅም የማድረግ አቅም ማጣት ነው። ስለዚህ ሂደት ነው እንግዲህ እንደዛም ሆኖ ግን ኤስፒኤልኤ ከፍተኛ የሆነ ተቀባይነትና ጠንካራ የሆነ ቁጥጥር አለው። እንደ ሰሜኑ ብዙ ጦርነቶችና ብዙ የፖለቲካ ችግሮች ያጋጠሙት ስላልሆነ ለጊዜው ተዳፍኖ ሊቀጥል ይችላል። ከፍተኛ ፈተና ነው ግን አገር ለመመስረት እና ለማሳደግ እንግዲህ አንዳንድ እንቅስቃሴዎች አማጽያን እንዳሉ አመጾች እንዳሉም ይጠቀሳል። እና ምን ያህል አደጋ ሊሆኑ ይችላሉ? እዛ የሚንቀሳቀሱት ኃይሎች ለመንግስቱ፣ ለደቡብ ሱዳን መንግስት እንግዲህ በተወሰነ አደጋ ያደርሳሉ። ምክንያቱም አንደኛ ትልቁ ችግር የሚመስለኝ የጎሳ ስብጥሩ ጥሩ ነው፣ እንግዲህ የብሔርም ቢሆን በተለይ በሰሜኑ አካባቢ ድንበር አካባቢ ከሰሜን ሱዳን ጋር ባለው ድንበር አካባቢ ብዙ ሽፍትነት አለ፣ አመፅ አለ። አንዳንድ ጄኔራሎች ያው እንግዲህ ቅድም እንዳልኩት ነው። ጄኔራል ዝም ብሎ ዝም ብሎ ነው የሚሾመው ያው ለመያዝ ተብሎ ታማኝነታቸውን ለመጠበቅ ተብሎ እያመጹ ስልጣን፣ ገንዘብ የሚጠይቁበት ሁኔታ አለ። በዛ ላይ ደግሞ ኑዌሩ እንግዲህ አሁን ዲንቃው የበላይነት አለው እንግዲህ ከህዝብም ከትግሉም አመራር አንጻር እና ኑዌሩ ኦይሉ ደግሞ ያለው ኑዌሩ አካባቢ ነው እና እዛ አካባቢ ያሉ ኑዌሮች ደግሞ ወል እኛ የሚገባን ቦታ አላገኘንም ነዳጁም እኛ አካባቢ ነው ያለው። አብዛኛው ሀብተኛ አካባቢ ነው ያለው ። ስለዚህ ደስተኞች አይደለንም ብለው የሚያምጹበት እና ጸጥታ ችግር የሚፈጥሩበት ሁኔታ አለ። ከዛ ጋር ተያይዞ እንግዲህ የሰሜኑ ሱዳን መንግስት፣ በተለይ ሚሊተሪ ኢንቴሊጀንስ ሆኑ ሙሀባራት ነው የሚባለው የሚያስታጥቃቸው ደግሞ ምናምን የሚደግፋቸው አሉ። ስለዚህ ጠንካራ አገር በኢኮኖሚም በአስተዳደርም በፖለቲካም ያልጠነከረ አዲስ አገር እነዚህ አይነት አመጾች ያሉበት ሁኔታ ነው ያለው እነሱን ከወታደራዊ እርምጃ አንጻር ብዙ ርቀት እየተሄደ ነው። ኤስቢኤልኤም የራሱ ትራንስፎርሜሽን ራሱ እየቀየረ ነው። በውጭ ኤክስፐርቶች እና መንግስታት ድጋፍ ራሱን እያጠናከረ ስለሆነ የጸጥታውን ጉዳይ ለማስተዳደር የተሻለ አቅም ላይ ነው ያለው። እንደዛም ሆኖ ችግሮቹ አሉ፣ የሚቀጥሉም ይመስለኛል። የጁባውን መንግስት እስከ ማናጋት እስከ መፈታተን ይደርሳሉ አይመስለኝም። ያሉትን ችግሮች አንስተናል። እንደ ጉዳዩ ምሁር አቶ መድኃኔ ታደሰ በምን መልክ መሄድ አለባቸው፣ በምን መልክ ሊስተካከላል ብለው ይገምታሉ? የአገር ግንባታው ጉዳይ እንግዲህ አንደኛ ተቋሞች ላይ ነው ማተኮር ያለባቸው። ተቋሞች ከግለሰቦች ውጪ ተቋሞች ላይ ነው ማተኮር ያለባቸው። ሁለተኛ በተለይ ኮራፕሽኑ ይሄ መቀነስ ሊገባቸው ነው። ዴሊቨር ማድረግ አለባቸው። የደቡብ ሱዳን መንግስት አሁን ትልቁ ችግሩ ህዝቡ ነጻነት አግኝቷል። ኦፍኮርስ አጭር ጊዜ ነው፣ ብዙም አይጠይቅም ይሆናል። እንደዚህ አይነት ሁኔታ ላይ አዲስ ነጻ በወጣ ሀገሮች ላይ ህዝቡ ለተወሰነ ጊዜም ቢሆን አጎንብሶ ቢሆን ይቀጥላል፣ ለተወሰነ ጊዜ። ከዛ በኋላ ግን ጥያቄዎች ማንሳቱ አይቀርም። በተለይ ከአሁን በኋላ ነዳጁም አለ፣ የሁሉ ገንዘብ የት ገባ ሊመጣ ነው። ነጻ ሀገር ነን የራሳችን የኢኮኖሚ ግንኙነት አለን። ስለዚህ መንግስት የራሱ የሆነ ስራ ሰርቶ የቤት ስራውን ሰርቶ በተለይ ለህዝቡ ማህበራዊ ሶሻል ሰርቪስስ እና የኢኮኖሚ ጥቅም ማምጣት አለበት። እነሱም የሄዱበት ቅድም እንዳልኩት ሰዎችን በመያዝ በገንዘብ በመግዛት በመደለል ነው። ይሄ ፖለቲካ መቀየር አለበት ነው እና ጠንካራ የሆነ ተቋምና በተለይ መሬት ላይ የሚታይ ለውጥ ለማምጣት በትንሹም ቀስ በቀስ መሞከር አለባቸው። ይሄ ካልሆነ አስቸጋሪ ነው የሚሆነው። ስለዚህ ሙስናው እና ሶሻል ሰርቪስ ዴሊቨሪ እና ጠንካራ ኢንሽኖች ናቸው የሚያስፈልጓቸው እና ኤስፒኤልኤም ራሱ ዲሚሊታራይዝ መደረግ አለበት። ከደቡብ ሱዳን የኢኮኖሚና የመሬት ይዞታ አንጻር ትልቅ ኢንስቲቱሽን ነው፣ ብዙ ሰራዊት ነው ያለው። እንግዲህ ናሽናል ሴኩሪቲ ስትራቴጂያቸው ገና አሁን ነው ዲቨሎፕ እያደረጉ ያሉትን የማለውበት ማለት ነው። እና ከእነሱ ባህልና አሰራር አንጻር በአጭር ጊዜ ውስጥ ብዙ ነገር መጠበቅ ከባድ ነው የሚመስለኝ። እና ዋናው ግን አቅጣጫውን መያዝ አለባቸው። ለመሆኑ እንግዲህ የደቡብ ሱዳን ሕዝባዊ ሰራዊት እንደተባለው አሁን እንግዲህ አገር መስርተዋል። ቅድም እንደ ጠቀሱት ግን ሙሉ በሙሉ ትጥቅም አላወረደም ብለዋል። እነሱ ግን የራሳቸው አሁን መንግስት አይደሉም እንዴ? የመንግስት ወታደሮች ነው የሚሆኑት አደለ? በአጠቃላይ አዎ፣ አሰራሩ ገና አልተጠናከረም። አሁን የኤስፒኤልኤ ትራንስፎርሜሽን ተብሎ ሶስት አመቱ ነው። የኤስፒኤልኤ ሚሊተሪ ስትራቴጂና ዋይት ፔፐር የሚባልም የእኔ ተቋም ያለበት ሲፒአርዲ ነው ዲዛይን የሚያደርገው እንግዲህ ገና ነው ሲስተሙ። ናሽናል ሴኪሪቲ ካውንስልም ገና አልተመሰረተም፣ ሴክሬታሪያትም አልተመሰረተም። ሁሉም በዘፈቀደ ነው እየሄደ ያለው። ፕሬዚደንቱ የራሱ የሆነ ስልጣን ለማጠናከር የሆኑ ሰዎች ከየአካባቢው እያመጣ መግዛት ማሳመን ነው የያዘው። ሰራዊቱ አሁን መታወቂያም ወጥቶለት የሌለ ሰራዊት ሁላ በቁጥር ገንዘብ ይወጣል። እንደገና ደግሞ አልተስተካከለም። የኦፊሰሩ የመኮንኖችና የተራ ተዋጊው ትራንዚሽን ላይ ነው ያለው። አንዳንድ አካባቢዎች ደግሞ ጠቅላላ ዲስአርምም አልተደረገም። ጦር መሳሪያውን ፈትቶ ከህዝቡ ጋር መቀላቀል የሚገባውም ጦር መሳሪያውን ይዞ ደሞዙ እየተከፈለው አንዳንዴ እየዘረፈ ነው ዲሲፕሊንም የለውም እና አይ ቲንክ የሂደትና የእድገት ጉዳይ ነው የሚሆነው። የሰሜኑ ጉዳይ በተለይ ደግሞ ኮርዶፋና ቡሉናይ ላይም ጦርነት ስላለ፣ የዳርፉርም ጉዳይ ስላለ በምዕራብ በኩል ማለት ነው። ይህ ሁኔታ ካልተለወጠ በስተቀር እንዴት አድርገን ትጥቅ እንፈታለን የሚል ሁኔታ አለ። ሌላው ችግሩ የትጥቅ አለ መፍታትም የሚመስለኝ የካትር ረስሊንግ አለ። ይሄ የከብት ዝርፊያ በየአካባቢው ወደ ኢትዮጵያ ድንበርም ወደ ዩጋንዳም ወደ ኬንያም ስለዚህ ኮንፈረንሲቭ የሆነ ሁሉንም አገሮች ያካተተ ጦር ማስፈታት ካልተፈጠረ በስተቀር ለብቻችን ፈተን ያው እንጠቃለን ነው በባህላዊም ሁኔታ ማለት ነው ከግጦች ጋር በተያያዘ ስለዚህ ከባድ ፈተና ነው ያለው አንዳንድ አቅጣጫዎች እየያዙ ነው ቀስ በቀስ እየተስተካከለ ይሄዳል የሚል ተስፋ አለኝ ብሔራዊ ሰራዊት የመመስረቱ ጉዳይ ገና ገና ነው ማለት ነው በዚህ አስተያየት አዎ ብሔራዊ ሰራዊት የሚባል አለ። አቅጣጫ ተይዘዋል፣ ግን ሙሉ ለሙሉ አልተስተካከለም። ከመታወቂያ ጀምሮ እስከ ክፍያ ድረስ እስከ ፔሮል ድረስ አቅምም ይጠይቃል። እነዚህ አይነት ተቋሞች ደግሞ በተስተካከሉ ቁጥር እነዚህን ተቋሞች ማን ይይዛቸዋል? ማን ቢይዛቸው ነው ደግሞ የእኔስ ጠላት የሚሆነው? የሚል ገና ያልተፈቱ ነገሮች ናቸው ያሉት። በጣም ሀይሊ ፖለቲካል ነው ማለት ነው። ፖለቲካል ፓወር ሪሌሽኑን ኢምፓክት ያደርገዋል ስለዚህ ስለው ነው ከፖለቲካ አንጻር ሴንሲቲቭ ከመሆኑ አንጻር አንዳንዶችን ማስኮረፍ ሊመጣ ነው አንዳንዶቹ ደግሞ ሳያስቡት ስልጣን እንዲቆጣጠሩ በተለይ ሰራዊቱና ጸጥታው አካባቢ ኢንቴሊጀንሱ ሊመጣ ነው ከዛም አልፎ ግን ከአሰራራቸው አንጻር ቀስ ብለው ነው የሚሰሩት ገና ተጠናክረው ለረዥም አመታት ቢሮክራሲ አልነበራቸውም የመንግስት ስርዓት አያውቁም ከባድ ነው ሂደት ነው ቀስ በቀስ ወደዛ አቅጣጫ ይሄዳሉ የሚል ግምት ነው ያለው እሺ፣ እንግዲህ አቶ መድኃኔ ታደሰ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።